ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 4 2012 ዓ ም ዝግጅታችን ጀመረ አሁን አለማንበር ካለመዘጋጀት በኋላ ጉዳት ያምጣ። አሁን ያልተዘጋጀ ሰው አሁን ራሱን ያልተዘጋጀ ሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመኑ ለምንብዱስ ነው የሚገባው። ራስን ማዘጋጀት ከወዲሁ ካልቻለ የብልጽግና ፓርቲ ከፍተኛ አመራር አባላት ላለፉት 17 ቀናት የቆዩበትን የፓርቲ ስልጠና ዛሬ ሲያጠናቅቁ የፓርቲው ሊቀመንበር ካደረጉት ንግግር የተቀነጨበ ነው የሰማችሁት ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አዳነች ፍሳዬ ደግሞ ዜናውን አነባለሁ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ትመራለች። ጆጌል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። በቅድሚያ ርዕሰ ዜናዎች የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ሊቢያ ውስጥ ጂዲኤፍ በሚል ጊዜያዊ የስደተኞች ማቆያ ካምፕ የነበሩ ኢትዮጵያውያንን ከካምፑ እያስወጣቸው መሆኑን ስደተኞቹ ተናገሩ። ቻይና ውስጥ ከአንድ ሺ አንድ መቶ በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን የቻይና የጤና ጥበቃ ባለሥልጣኖች ገለጹ። የቨርመንት ሴኔተር በርኒ ሳንደርስ ትላንት በኒው ሃምሸር በተካሄደው የዴሞክራቶች ቀዳሚ ምርጫ አሸነፉ። ዜና በዝርዝር ሊቢያ ውስጥ ጂዲኤፍ በሚባል ጊዜያዊ የስደተኞች ማቆያ ካምፕ ተጠለው የነበሩ ኢትዮጵያውያንን ይረዳ የነበረው የተባበሩት መንግስታት ድርጅት የስደተኞች አገልግሎት የተገን ጠያቂነት መብታቸውን ከልክሎ ከካምፑ እያባረራቸው መሆኑን ስደተኞቹ ተናገሩ። ከዓመት በላይ በካምፑ መቆየታቸውን የተናገሩ ኢትዮጵያውያን ዩኤንኤችሲአር ሀገራቸው ሰላም ሆኗልና ተመለሱ የሚል ውሳኔ ካለ ፍላጎታችን አስተላልፎብናል፣ ብለዋል። ዩኒኤችሲአር ስለ አቤቱታው ምላሽ ሰጥቷል። ገልሞ ዳዊት ዝርዝር ዘገባውን ያቀርባል። ለአመትና ከዚያ በላይ በሊቢያ መዲና ትሪፖሊ በሚገኘው ጂዲኤፍ ማለትም ጋዘሪንግ ዲፓርቸር ፋሲሊቲ የስደተኞች ጊዜያዊ መጠለያ ይኖሩ የነበሩ የኢትዮጵያውያን ስደተኞች ዓለም አቀፉ ስደተኞች ድርጅት አልፍላጎታችን ፍላጎታችን ከካምፑ እያባረረን ነው ሲሉ አቤቱታ አሰሙ። ሰሞኑን የተላለፈው ውሳኔ መሄጃ አሳጥቶናል ሲሉም ስደተኞቹ ለአሜሪካ ድምፅ ተናግረዋል። አብዲ በጂዲፍ ጊዜያዊ መጠለያ ከዓመት በላይ የኖረ ትውልድ ኢትዮጵያዊ ስደተኛ ነው። ምንም የተለየ ምክንያት የለም። በድንገት ነው ከዚህ ውጡ የተባል ነው። እኛ ደግሞ ወዴት እንደምንሄድ አናውቅም። ይህንን አንስተን ብንሟገትም መልስ የሚሰጠን ሰው አላገኘንም። ብቸኛው ድላችን ወደ ጎዳና ወጥተን የሚደርስብንን ችግር መጋፈጥ ነው አለበለዚያ ደግሞ ሳንቲም ካገኘን ወደ ባህር ሄደን እድላችንን ለመሞከር እንጥራለን ሌላ ምንም ተስፋ የለንም አብዲ ውሳኔው ከተላለፈ ሁለት ሳምንታት ማለፉን ገልጸው በካምፖ የሚገኙ ከ ሀያ አምስት በላይ ትውልደ ኢትዮጵያውያን ስደተኞች ጊዜያዊ መጠለያውን በመልቀቅ ላይ ናቸው ብለዋል አህመድ መሐመድ በካምፑ ለአንድ ዓመት የኖረ ሌላ ትውልድ ኢትዮጵያ የስደተኛ ነው። እሱም ብዙ ስደተኞች መሄጃ የሌላቸው ናቸው ሲል ገልጸው፣ የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ከጊዜያዊ መጠለያው ሊያባራቸው የወሰነበትን ምክንያት እንዲህ ተናግረዋል። ከሌላ ሀገር ዜጎች ኢትዮጵያውያንን ለይተው ነው የሚያገሉን። ጉዳያችንን የሚሰማ ችግራችንን የሚያጣራልን ሰው አላገኝንም። ለምን ብለን ብንጠይቅ ሀገራችሁ ሰላም ነው መንግሥታችሁም ተቀይረዋል እያሉ ይመልሱሉናል። ሁኔታዎች ለእኛ በጣም ከብደዋል። በጊዜያዊ መጠለያ የሚኖሩ ኢትዮጵያውያን የሀገራችን ሰላም አስተማማኝ ደረጃ ላይ የደረሰ አይደለም። ስለዚህ የተገኝ ጥያቄነት መብታችን ይከበርልን ዘንድ እንፈልጋለን ብለዋል። ስደተኞቹ የዓለም አቀፉ የስደተኞች ድርጅት ዩኒች ሲያር የተገኝ ጥያቄነት መብት እንደነፈጋቸውም በተደጋጋሚ ይናገራሉ። ለዚህ አቤቱታቸው በሊቢያ የዩንስሲር ቃል አቀባይ ታሪክ አርጋዝ ዩንስሲር የስደተኞች ጊዜያዊ መጠለያ የነበረውን ጂዲፍ በጸጥታ ችግር መዝጋቱን ተናግረዋል። ሚስተር አርጋዝ አክለው በካምፕ ይኖሩ የነበሩ ስደተኞች ትሪፖሊ በሚገኘው የዩኤንኤችሲአር ድጎማ ማዕከል ተዛውረው ቀንቀን ድጋፍ እንዲያገኙ እየተደረገ ነው ብለዋል አክለውም ኢትዮጵያውያኑ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር እኛን ብቻ ነጥለው የስደተኝነት መብት እንዲሁም ሌሎች አገልግሎቶችን እንዳናገኝ ከልክለውናል ያሉትን አቤቱታ ግን አስተባብለዋል ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ገልሞ ዳዊት እናመሰግናለን ቻይና ውስጥ ከ1100 በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን የቻይና የጤና ጥበቃ ባለሥልጣኖች ገልጸዋል። የቻይና ብሔራዊ የጤና ኮሚሽን ያወጣው አሃዝ አዲስ 97 ሰዎች መሞታቸውን ገልጿል። ኮሮና ቫይረስ ባለፈው ወር መዛመት ከጀመረበት ጊዜ አንስቶ 44653 ሰዎች መታመማቸውን የጤናው ኮሚሽን ገልጿል። አንዳንድ ጠበብት ግን የበሽተኞቹ ብዛት በሚገባ መገለጹን ይጠራጠራሉ። ከኮሮና ቫይረስ ተማሚዎች አብዛኞቹ ያሉት ቻይና ቢሆንም በመቶዎች የሚቆጠሩ በሌሎች ሀገሮች የሚገኙ ሰዎችም በኮሮና ቫይረስ መታመማቸው ታውቋል። ብዙዎቹ ከቻይና የተመለሱ መሆናቸው ተገልጿል። ለምሳሌ በጃፓን ዮኮሃማ በአንዲት የመዝናኛ ጉዞ መርከብ ውስጥ ለጥንቃቄ ሲባል ባሉበት እንዲቆዩ ከተደረጉት 3700 ተሳፋሪዎች 174ቱ የኮሮና ቫይረስ በሽታ ተገኝቶባቸዋል። መርከቧ ኳራንቲን ላይ ናት። ቻይና የበሽታው መዛመትን ለመክታት ስትል በብዙ ቦታዎች እንቅስቃሴን አግዳለች። የፕሬዚደንት ዶናልድ ትራምፕ ወዳጅ በሆኑት ሮጀር ስቶን ላይ በተመሰረተው የፖለቲካ ሙስና ክስ ምክንያት የተፈረደባቸው ቅጣት እንዲቀነስ ሲሉ የዩናይትድ ስቴትስ ዋና አቃቢ ህግ ዊሊያም ባር ዛሬ ጣልቃ በመግባታቸው ፕሬዚደንት ዶናልድ ትራምፕ አሞግሰዋቸዋል አቃቢያን ህግ እስከ ዘጠኝ ዓመታት በእስራት እንዲቀጡ ነበር የጠየቁት ዋናው አቃቢ ህግ ቢል ባር ምናልባትም መነሳት ባልነበረበትና ከቁጥጥር ውጭ በሆነው ጉዳይ ውስጥ በመግባቱ እንኳን ደስ ያሎት ሲሉ ፕሬዚደንት ትራምፕ በትዊተር ገልጸዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ ከተካሄደው ምርጫ ጋር በተያያዘ ነው ስቶን የተከሰሱት። ስቶን ለረጅም ጊዜ በሪፑብሊካውያን የምርጫ ተወዳዳሪዎች ስም የፖለቲካ ተንኮል በመስራት የሚታወቁ ናቸው ተብለዋል። ባር በጉዳዩ ገብተው የ67 ዓመት ዕድሜው ተከሳሽ ከ7 እስከ 9 ዓመታት እስራት እንዲሆንላቸው ሀሳብ ካቀረቡ በኋላ አራት በሙያው የተካኑ የመንግስት አቃቢያነ ህግ ከክሱ ሂደት ወጥተዋል። ሮጀር ስቶን በምክር ቤት ፊት መዋሸትን፣ በምስክሮች ጉዳይ ላይ ጣልቃ መግባትን፣ የምክር ቤት ምርመራ ሂደት ማሰናከልን ያካተቱ ሰባት ክሶች ባለፈው ህዳር ወር ተመስርተውባቸው ላይ ጣልቃ መግባትን አስመልክቶ ልዩ ካውንስል ሮበርት ሙለር ያካሄዱት ከነበረው ምርመራ ጋር በተያያዘ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቨርመንት ሴነተር በርኒ ሳንደርስ ትላንት በኒው ሃምሸር በተካሄደው የዲሞክራቶች ቅላቸው ዲሞክራቶች ለወራት ያህል ሲወዳደሩ ከቆዩ በኋላ በመጪው ህዳር ወር ፕሬዚደንት ዶናልድ ትራምፕን ሊወዳደር የሚችል ወይም የምትችል የዲሞክራቲክ ፓርቲ ተወካይ መምረጥ ላይ ማትኮር ይጀምራሉ ማለት ነው። ሳንደርስ 26 ከመቶ የሳውንድ ቤንድ ኢንዲያና የቀድሞ ከንቲባ ፒት ቡትጀጅ ደግሞ 24 ከመቶ ድምፅ አግኝተዋል። ሳንደርስ ማንቸስተር ለተሰበሰቡት ደጋፊዎቻቸው ባደረጉት ንግግር ትልቅ ድል ነው በማለት ቀዳሚ ቦታ በመያዛቸው የተሰማቸውን ደስታ ገልጸዋል። የሚኒሶታ ሴኔተር ኤሚ ክሉባሸር 20 ከመቶ ድምፅ በማግኘት ሶስተኛ ሆነዋል። ባለፈው ሳምንት አይ ገርሞ አልቀረም የዩናይትድ ስቴትስ ወታደሮች ዛሬ በሰሜን ምስራቅ ሶሪያ ከመንግስት ደጋፊ ሚሊሻ ጋር ተጋጭተዋል። ግጭቱ የደረሰው የአሜሪካ ወታደሮች ክርቢት አሞ በተባለ መንደር ላይ ጥበቃ ያካሄዱ በነበረበት ወቅት ነው ሲል በዩናይትድ ስቴትስ የሚመራ የጥምረት ኃይል ባወጣው መግለጫ ገልጿል። መግለጫው በገለጸው መሰረት የዩናይትድ ስቴትስ ወታደሮች ማንነታቸው ባልታወቀ ሰዎች የቀላል መሳሪያ ተኩስ ተከፍተባቸው። ተኩሱ የተከፈተው የመንግስት ደጋፊ ወታደሮች ከነበሩ ሌላ ነው። የአሜሪካ ወታደሮች የቶክስ ምላሽ ሰጥተው ወደ ሰፈራቸው ተመለሱ። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሕርት በ25 ሜትር ባንድ በ1240 ኪሎ ሕርት በ31 ሜትር ባንድ በ9485 ኪሎ ሕርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 2 ይቅርታ የረቡዕ የካቲት 4 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የጤናማ እናትነት ወር ኢትዮጵያ ውስጥ በልዩ ልዩ አካባቢዎች ባለፈው ወር ውስጥ ሙሉን ወር ተከብሯል። የደም መፍሰስን ለመቀነስ ግድ እናት በጤና ድርጅት መውለድ አለባት ማለት ነው። ኢሚዲየትሊ መቆም ባይችል እንኳ መድኃኒት ይሰጣታል። መቆም ባይችል እንኳ ወደ ኦፕሬሽን መግባት ስለሚችል ማትረፍ እንችላለን። የዘንድሮው የጤናማ እናትነት ወር መሪ ቃል እናት የሀገርና የቤተሰብ ምሰሶ ናት የሚል ነበር። በዚህ ምሽት ሙሉን ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የብልጽግና ፓርቲ ከፍተኛ አመራር አባላት ለ17 ቀናት የቆዩበትን ስልጠና ዛሬ ሲያጠናቅቁ ዘወትር ዝግጁ እንዲሆኑ የፓርቲው ሊቀመንበር ዶክተር አብይ አህመድ አሳስበዋል። በሌላ በኩል ከሁለት ሚሊየን ሚሊዮን በላይ ኢትዮጵያውያን ይገኙበታል ከተባለው የመካከለኛው ምስራቅ ሀገሮች የተወከሉ አስራ አምስት ሺህ ኢትዮጵያውያንን ለማነጋገር ጠቅላይ ሚኒስትሩ ነገ ወደ ዱባይ እንደሚበሩ ተገልጿል። ሙክታር ጀማል ዝርዝሩን ይዟል። ላለፉት አስራ ሰባት ቀናት በአዳማ ከተማ ሥልጠና ሲከታተሉ ለነበሩ የብልጽግና ፓርቲ ከፍተኛ አመራሮች ዛሬ የመዝጊያ ምርሃ ግብር በአዲስ አበባ ጠቅላይ ሚኒስትር ጽህፈት ቤት አዳራሽ በተደረገው ዝግጅት ላይ የተገኙት አብይ አህመድ አመራሩ ሕዝብን ለማገልገል መዘጋጀት እንዳለበት አመልክተዋል። የብልጽግና ፓርቲ አመራሮች የፓርቲውን መመሪያና ፖሊሲዎች በማወቅ ሊዘጋጅ እንደሚገባም መልእክት አስተላልፈዋል። የስልጠና ጊዜው በቂ ነው የሚባል ባይሆንም ተቀራርቦ ለመተዋወቅና ለመወያየት ጥሩ እድል ፈጥሮ እንደነበረም የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለታዳሚዎች ተናግረዋል። አሁን አለመጻፍም አለማንበብ፣ አለመዘጋጀትም በኋላ ጉዳት ያመጣል። አሁን ያልተዘጋጀ ሰው አሁን ራሱን ያላዘጋጀ ሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመኑ ልምምድ ውስጥ ነው የሚገባው። ራስን ማዘጋጀት ከወዲሁ ካልቻለ ወደዚህ ቦታ ከመጣው የገባኝ ነገር በፓወር ላይ ያሉ ሰዎች ከሁሉም የዓለም አቅጣጫ የሚጠይቁት አንዱ ጥያቄ አለ። ሁሉም ሰው የሚጠይቀኝ የአንተ ቢገስት ወሬ ምንድን ነው? ቢገስት ቻሌንጅ ምንድን ነው? አሁን ስልጣን ላይ ካለ የሚያስቸነሰ ነገር ወይም ቻሌንጅ ምንድን ነው ይላል። ከስልጣን የወረዱ ደግሞ ሰዎች፣ ቀድሞ መሪ የነበሩ ሰዎች ደግሞ ትልቁ ርግሬት የምታደርግበት ነገር ምንድን ነው በስልጣን ዘመን ብሰራው ብለህ ርግሬት የምታደርግበት የሚባል ጥያቄ አይነሳላቸውም። እድል አግኝተን አንድ ቦታ ላይ ስንመደብ ሳንጠቀምበት ስንቀር በሆነ ምክንያት ያ ቦታ ሲቀር ጥያቄው ርግሬት የምታደርገው ምንድነው እንጂ ወሪ ምንድነው ጥያቄ አይፈጠርም። ምክንያቱም ወሪ ቢለ ቢኖር የምታደርግበት እድል ተወስዷል። በእያለበት ያን እድል መጠቀም በጣም አስፈላጊ ነው። የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለከፍተኛ አመራሮቹ እንደተናገሩት ለውጡን ለማስቀጠል የከፍተኛ አመራሮቹ ሚና የላቀ መሆኑን ገልጸዋል። በሌላ በኩል በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ወደ መካከለኛው ምስራቅ የተባበሩት አረብ ኢምሬት የሥራ ጉብኝት እንደሚያደርጉ ተገልጿል። በጉዳዩ ላይ ለመገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን የጠቅላይ ሚኒስትሩ ጉዞ ዋና ዓላማ የዜጎችን ክብር ማስጠበቅ፣ መብታቸው ተከብሮ ጥቅማቸው እንዲረጋገጥላቸው ስራዎችን መስራት መሆኑን ተናግረዋል። ዋናው አላማው በመካከለኛው ምስራቅ ከሚኖሩ ኢትዮጵያውያን ጋር በመወያየት ዜጎቻችን ያሉበትን ሁኔታ በማየት የሚያነሷቸውን ጥያቄዎች በማዳመጥ ለጥያቄዎቻቸው መፍትሄ በሚፈላለግበት ሁኔታ ላይ ለመምከር ነው። በመካከለኛው ምስራቅ ከሁለት ሚሊዮን በላይ ኢትዮጵያውያን ይኖራሉ። በእነዚህ መካከለኛው ምስራቅ ሀገራት ወደ ሰባት ሀገራት ያህል ከሚጠጉ ብዛት ካላቸው ኢትዮጵያውያን ካሉባቸው ሀገራት የተውጣጡ ወደ አስራ አምስት ሺህ የሚጠጉ ዜጎችን ያገኛሉ። ከዚያም ባሻገር በተናጠል ቁጥራቸው አነስ ካሉ ተወካዮቻቸው ጋር ውይይት ያደርጋሉ። ፕሬስ ሴክሬታሪው አቶ ንጉሡ ጥላሁን እንደተናገሩት በተለያዩ ሀገር የሚገኙ ኢትዮጵያውያን በተሰማሩበት የስራ ዘርፍ ህጋዊ ስምምነቶችን መሰረት በማድረግ መብታቸው እንዲጠበቅ እየተሰራ መሆኑ ገልጸዋል። ከዚህ ቀደምም ከዮርዳኖስ ኳታር፣ ሳውዲ አረቢያ እና ከተባበሩት አረብ ኤሚሬቶች ጋር የተለያዩ ስምምነቶች ተደርገው እንደነበር አስታውሰዋል። የኢትዮጵያ መንግስት በሚከተለው ዜጎች ተኮር ዲፕሎማሲ ዙሪያ ትኩረት በማድረግ በተለያዩ ሀገሮች የነበሩ ከ100 ሺህ በላይ የሚሆኑ ዜጎች ወደ ሀገር መመለስ እንዲችሉ መደረጉንም አቶ ንጉሡ አብራርተዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር፣ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ይወስደናል። ተከታዩ የመጽሔት ርዕስ በደቡብ ክልል ለሀያ ሰው ሞት ምክንያት የሆነውን የኮሌራ ወረርሽኝ መቆጣጠሩን የክልሉ የጤና ቢሮ አስታውቀዋል። ወረርሽኙ እንዳያገረሽና በሌሎች አካባቢዎች እንዳይቀሰቀስ የመከላከል ስራ እየተከናወነ መሆኑንም ቢሮ አስታውቀዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ዝርዝሩን ይዟል። በክልሉ ጤና ቢሮም የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ቤት ባለቤት አቶ እንዳሻ ሽብሩ እንዳሉት በደቡብ ክልል በጎፋ፣ በጋሞ፣ በደቡብ ኦሞና በኮንሶ ዞኖች እንዲሁም በአሌልዩ ወረዳ በተከሰተው የኮሌራ ወረርሽኝ የሞቱ ሰዎች ቁጥር ሀያ ደርሷል። ክልሉ ጤና ቢሮ ብቻም ሳይሆን የክልሉ ውሃ ቢሮ፣ የክልሉ አደጋ ዝግጁነት፣ እርሻና ተፈጥሮ ሀብት እንደውም ትምህርት ቢሮ በጋራ እየመሩ ያሉት ስራ ነው። እንግዲህ ይህንን ግብረ ኃይል የሚመራው የክልሉ ምክትል ርዕሰ መስተዳደርና የእርሻና ተፈጥሮ ሀብት ቢሮ ኃላፊ ናቸው። እንግዲህ እስካሁን ወደ አራት ዞንና ወደ አንድ ልዩ ወረዳ ተጠቅቷል። በዚህ እስካሁን ባለው ከ ከአንድ ሺ ስድስት መቶ አካባቢ ሰዎች ታመው ነበረ። በዚህም ደግሞ ሀያ ሰዎች ህይወታቸው አልፏል። አብዛኞቹ በመጀመሪያ ቀን በነበረውና ሕክምና መስጫ ጣቢያ ሳይመጡ የሞቱ ናቸው። ሳሳ 10 2012 ዓ ምት በጎፋ ዞን ዛላና ኦባ ደብረፀሐይ ወረዳዎች የታየው የኮሌራ ወረርሽኝ ወደ ሌሎችም ዞኖችና ወረዳዎች በመዛመቱ ከ1600 በላይ ዜጎች በወረርሽኙ ተይዘው እንደነበር ገልጸው የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት ርብርብ መቆጣጠር መቻሉን አስታውቀዋል። አሁን መቆጣጠር ችለናል። በሰማንያና ዘጠና በቀን ከሚመጣበት አሁን ሁለትና ሶስት መቆጣጠር ተችሏል መቶ በመቶ ማለት ይቻላል። አሁን አብዛኛው የእኛ ባለሙያም ወደዚህ እየመጣ ነው ያለው ላይ አሁን ላይ እንደ ክልል የሚመጣው አራት እና ሶስት የሚሆኑ ናቸው በቀን የሚመጡት ማለት ነው። ሙሉ በሙሉ መቆጣጠር የተቻለባቸው ዞኖች ጎፋ፣ ኮንሶና አሌ ልዩ ወረዳዎች ሲሆኑ በጋሞ ዞን ጋርዳ ማርታ ወረዳ እና በደቡብ ኦሞ ዞን አንዳንድ ወረዳዎች በጣት የሚቆጠሩ በኮለራ የተያዙ ሰዎች እንደሚገኙ ገልጸዋል። ጎፋ ሙሉ ለሙሉ ተቆጣጥሮታል። አሌና ኮንሶ እንደዚሁ ተቆጣጥረውታል። አሁን ትንሽ የተወሰነ ክፍተት ያለው ጋሞ ዞን ላይ ጋርዳ ማርታ ላይ ነው አብዛኛው ኬዝ የሚመጣው ማለት ነው። እና አሁን ትኩረታችን ሁሉ ወደ ጋርዳ ማርታ ወረዳ ነው ማለት ነው። ደወሞ ላይ በጣም ጥሩ ነው። በተለይ ሀመርና በነጻማይ ላይ በተወሰነ መልኩ የሰላማጎ ወረዳ ግን አስቸግሮናል። ማሌ ላይም እንደዚሁ አልፎ አልፎ የሚመጡ ኬዞች አሉና የሌሎች ተቋማትን ሳይጨምር የክልሉ ጤና ቢሮ ብቻ ወረሽኝ ለመቆጣጠር ባለፉት ሁለት ወራት ውስጥ አስር ሚሊዮን ብር ወጪ ማድረጉን አስረድቷል። እንግዲህ በአጠቃላይ ለዚህ ስራ የወጣው ባለሙያ በጣም ብዙ ነው። አመራርም እንዳልኩ ከጤና ቢሮ ብቻ አይደለም። የውሃ ቢሮ ሚና ከጤናው ጋር እኩል ነው። ትምህርት፣ እርሻና ተፈጥሮ ሀብት፣ አደጋ ዝግጅነት እንዳልኩ ናቸውና ለሕክምና መስጫ ጣቢያው ብቻ የወጣው ወጪ ወደ አራት ነጥብ ሁለት ሚሊዮን አካባቢ ነው ወደ ሃያ እዚያው የክምና መስጫ ጣቢያው ሲሰጥ ተሰጥተዋልና ከዩኒሴፍ እነዚህ አራት ሚሊዮን አካባቢ የሚሆኑ ናቸው ሌላው ለባለሙያዎች የሚሰጥ አበል ለመኪና ነዳጅ የሚሉትን ስንጨምር ምናልባት በጠቅላ ከዛ ይልቅ ትልቅ ወጪ ነው ብዬ የማስበው። ምንም አይነት የልማት እንቅስቃሴ በአካባቢው የለም ነበር ማለት ስራ ነብስ የማዳን ስራ ስለሆነ ይህንም በጋራ እየሰሩ ውጤትም አግኝቷል። ራዎች እንዳይከሰት የህዝብ መጸዳጃ ቤቶችን በማስገንባትና ንጹህ የመጡ ውሃ በማቅረብ አስቀድሞ የመከላከል ስራ የተሰራ መሆኑን አቶ እንዳሻው ለቪኦኤ ተናግሯል። ቀጣይ እንዳይተቅ አንዱ ነው። ሁለተኛ ደግሞ መጸዳጃ ቤት የሌላቸው ብዙ ስለሆነ እንድሰራ ማድረግ ውሃ ቢሮም ደግሞ ቀጣይነት ባለው መልኩ የንጹህ ውሃ መጠጥ ለአርብቶ አደሩ እንዴት መድረስ እንዳለበት አሁን መምሪያዎች ደግሞ እየሰሩ ያሉት ምንድን ነው፣ ችግሩ ያልተከሰተበት ቦታ ላይ የመተላለፊያ መንገዱን እያስተማሩ ነው ያሉት። ማለት ቢሮው የኮላቦሬሽን ለመቆጣጠር ሲያደርግ ከነበረው ጥረት ጎን ለጎን በአጎራባቸው ኦሮሚያ ክልል ምዕራብ አርሲ ዞን የታየው የልጅነት ልምሻ ቫይረስ ወደ ክልሉ እንዳይዛምት ለአንድ ሚሊዮን ገደማ ህጻናት የፖሊዮ ክትባት ዘመቻ ማድረጉና ስኬታማ እንደነበረም ገልጸዋል። ወደ ዘጠኝ መቶ ሃምሳ ዘጠኝ ክትበናው ሁለት ፐርሰንት ነው በስንሽ ነበር። አሁን ላይ ደግሞ ወደ ስምንት ከፍ ብሏል። ያደጉ ሀገራት ከአንድ መቶ ዓመታት በፊት ደብዛውን እንዳጠፉት የሚነገርላቸው የልጅነት ልምሻና የኮሌራ ወረርሽኝ አሁንም የኢትዮጵያ ሀይብረተሰብ ጤና ስጋት መሆኑ ይገለጻል። የአሁኖቹን ሳይጨምር ባለፉት ጥቂት ዓመታት በደ ወረርሽኝ ተከስተው ጉዳት ማድረሱም አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ አመሰግናለሁ። ዮናታን፣ ተከታዩ ዘገባ ደግሞ ወደ ደምቢዶርሎ ይወስደናል። ከደንቢዶሎ ዩኒቨርሲቲ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ተመልሰው ከነበሩ ስምንት መቶ ተማሪዎች አብዛኞቹ ወደ ትምህርት ገበታቸው መመለሳቸውን የዩኒቨርሲቲው ፕሬዚደንት ዶክተር ለታ ተስፋዬ ሰሞኑን አስታውቀዋል። ግቢውን ለቀው ወጥተው የነበሩት ተማሪዎች ከአማራ ክልል ብቻ የሄዱ እንደነበሩ ተደርጎ የተነገረውም እውነት እንዳልሆነና ተማሪዎቹ ከሁሉም የሀገሪቱ አካባቢዎች የሄዱ መሆናቸውንም ፕሬዚደንቱ ገልጸዋል። ከዩኒቨርስቲው ቅጥር ውጪ ተጠልፈዋል ወይም ታግተዋል የተባሉትን ተማሪዎች ለማግኘትም ዩኒቨርስቲው ከመንግስት ጋር እየሰራ መሆኑን ዶክተር ለታ ተናግረዋል። ናኮር መልካ ነው ያነጋገራቸው ነሆ በኢትዮጵያ ዩኒቨርሲቲዎች ውስጥ ከጥቂት ወራት በፊት ተከስቶ የነበረው ግጭት ሰለባ ከሆኑ 23 ዩኒቨርሲቲዎች መካከል አንዱ የደምቢዶሎ ዩኒቨርሲቲ መሆኑ ይታወቃል። ይህንኑ የጸጥታ ችግር በመሸሽ ወደ ቤተሰቦቻቸው ሲመለሱ ከነበሩ ተማሪዎች መካከልም 14ቱ ከዩኒቨርሲቲው ውጪ እንደታገቱ ሲገለጽ ቆይቷል። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ የአስራ አራት ዩኒቨርሲቲው ተማሪዎች እገታ በተለያዩ ብዙኃን መገናኛ አውታሮች ከተሰራጨ በኋላ ዩኒቨርሲቲው በአሁኑ ጊዜ የሚገኝበትን ሁኔታን በስልክ አብራርተዋል። አራተኛ ትውልድ ዩኒቨርሲቲ ከሚባሉት ውስጥ አንዱ ነው። እንደ ሌሎች ዩኒቨርሲቲዎች ለሶስተኛ ጊዜ ተማሪዎችን ተቀብሎ ከአንደኛ አመት እስከ ሶስተኛ አመት ያሉት ከሶስት ሺ በላይ የሚሆኑ ተማሪዎችን እያስተማረ ይገኛል ማለት ነው። ሆኖም ግን በተፈጠረው ክስተት በተለያየ ጊዜ ዩኒቨርሲቲያችን ለሶስተኛ ጊዜ ተቋርጦ ነበር። በተደረገው ጥረት አካባቢ ማህበረሰብ ከአባ ገዳዎች፣ ከሃይማኖት አባቶች ጋር በተደረገው ውይይት ትምህርት ከተቋረጠ በኋላ ወደ ነበረበት ተመልሷል፣ ተጀምረዋል ማለት ነው። ለመጨረሻ ጊዜ የተቋረጠበት ጊዜ መች ነበር? አሁን የመማር ማስተማር ሂደት ውስጥ ሲገባው ከመቼ ጀምሮ ነው? ከሶስት ሳምንት በፊት ነበረ የተቋረጠው። አሁን ግን ትምህርት ሙሉ በሙሉ ተጀምረዋል ማለት ነው። ከሁለት ሺ ስድስት መቶ በላይ የሚሆኑ ተማሪዎች ኦልሬዲ ግቢ ውስጥ አሉ። ትምህርት ቀጥለዋል ማለት ነው። ሙሉ በሙሉ ትምህርት ጀምረዋል። ከበፊቱ ጋር ስናነጻጽር የተሻለ ሴኪዩሪቲ እና ሴፍ እና ሴኪዩር የሆነ ኢንቫይሮመንት ተፈጥረዋል ማለት እንችላለን። ግቢ ውስጥ የነበረው ከዚህ በፊት ካምፓስ ፖሊስ ብቻ ነበረ። አሁን የተጨማሪ የፌደራል ፖሊሶች አሉ ጋርም ከማህበረሰቡ ከአካባቢ ማህበረሰብ ጋርም ውይይት ተደርገዋል። መቶ ፐርሰንት ማለት እንችላለን የተቻለ ንታ አለ ማለት እንችላለን። ብዙ ተማሪዎችም ይህን ረጋቸው እየተመለሱ ነው። ከትናንት ድረስ ከአማራም ክልል ሲሆን ብዙ ተማሪዎች እየተመለሱ እንደሆነ ማወቅ እንችላለን። ከዩኒቨርሲቲው ቅጥር ግቢ ውጭ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ለመመለስ መንገድ ላይ የነበሩ አስራ አራት ተማሪዎች በአንፊሎ ወረዳ ሱዲ የሚባል ቦታ ላይ ታግተዋል የሚል ዜና ከተነገረ ወዲህ መንግሥት ተማሪዎቹን ለማስለቀቅ እየሰራ መሆኑን ሲገልጽ ቆይቷል። የደሚዶሎ ዩኒቨርሲቲስ ምን እያደረገ ነው? ዶክተር ለታ ተስፋዬ ምላሽ አላቸው። ዩኒቨርሲቲውም የራሱ ጥረት እያደረገ ነው። እነዚህ ልጆች ለመመለስ ብዙ ጥረት ስናደረግ ነበር ማለት ነው። ያ ጥረት ይቀጥላል። በዩኒቨርሲቲው ከአንድ ወር በፊት ተፈጥሮ በነበረው የጸጥታ ስጋት ወደ ቤተሰቦቻቸው ተመልሰው ከነበሩ ስምንት መቶ ከአንደኛ እስከ ሶስተኛ አመት ያሉ የዩኒቨርሲቲው ተማሪዎች መካከል ከሰባ ሰባት በመቶ በላይ ማለትም ስድስት መቶ ሀያ ተማሪዎች ባለፉት ሁለት ሳምንታት ወደ ደምቢዶሎ ዩኒቨርሲቲ ተመልሰው እየተማሩ ነው ብለዋል። ዶክተር ለታ ለቀሩትም ተማሪዎች መልእክት አስተላልፈዋል። የተባለው ቁጥር ከአንደኛ እስከ ሶስተኛ አመት ያሉት ናቸው። እነዚህ ከተለያዩ ብሔር የወጡ ናቸው እንጂ የአማራ ክልል ተማሪዎች ብቻ እንዳልሆኑ በተለያየ ሚዲያም ገልጸናል። እኛም ስምንት መቶ ያልናቸው ተማሪዎች ከአንደኛ አመት እስከ ሶስተኛ አመት ውስጥ ያሉ ከሀገሪቷ ክልል የተወጣጡ ተማሪዎች ናቸው። ሆኖም ግን እነዚህ ሁሉ ተማሪዎችም ስለሆኑ መመለስ ስላለባቸው ብዙ ጥረቶች ሲደረጉ ነበር። ወደ ስድስት መቶ ሀያ የሚሆን ተማሪዎች ኦልሞስት ጊዜ ውስጥ ተገኝተዋል። አሁንም ተመልሰዋል ማለት ነው። መጀመሪያ ላይ የጠቀስኩት ላይ ከእነዚህ ጋር ነው ማለት ነው። ወደ ሁለት ሺህ ስድስት መቶ ያልኩት ቁጥር ከዚህ ጋር ተደምሮ ነው ማለት ነው። የቅም ተማሪዎች ለመመለስ ብዙ ጥረቶች እየተደረጉ ነው። በዚህ ቅጣያይዘ መናገር የምንፈልገው ዩኒቨርሲቲ ሴቭ ነው፣ እያስተማሩ ነው። ምን ችግር የለም። ማንም በዚህ ሳይደናገር፣ ከግቢ የወጡ ተማሪዎችም እንዲመለሱ ጥሬ ማጠናለፍ ፈልጋል። ታገቱ ከተባሉ ተማሪዎች መካከል አንዳንዶቹ በተለያዩ ቦታዎች ተገኙ ተብሎ የሚሰራጭ መረጃ አለ። በማህበራዊ ድረገጾች ከዚህ ጋር ተያይዞ ዩኒቨርሲቲው ያደረገው ማጣራት አለ ወይም ይህንን ለማወቅ ያደረጋችሁ ጥረት አለ? ሶሻል ሚዲያ ላይ የሚሄደው ሳይሆን እኛ የምናውቀው ኦፊሻሊ የመንግስት ሜ ጠየቀን አለ እነዚህ ተማሪዎች እናንተ ናችሁ አይደሉም የሚለው የማጣራት ጥቃት ሲሰሩ ነበር ማለት ነው። ከዛ ውስጥ አስራ አራቱ ተማሪዎች የደምቢዶሎ ዩኒቨርሲቲ ተማሪዎች እንደነበሩ ከአንደኛ አመት እስከ ሶስተኛ አመት እንደነበሩ እናውቃለን። ሙሉ መረጃቸውም ነበረን ማለት ነው። የተማሪ ስልክም ጨምሮ የት እንደተማረ የቤተሰብ የት ክልል እንደሆኑም ጭምር ስለምናውቅ እነዛም ጉዳዮች ለህንፈም ለሚመለከታቸው ሰው ፍለጋ ያረጉ ብዙ ጥረት እናደረግ ነበር። በራሳችን ደግሞ በተቻለ መጠን ስልክ ስንደውል እስከ ቤተሰብ ድረስ ጥረት እናደረግ ነበር ማለት ነው በዚህ ውስጥ የተሳካልን የአራት ፋሚሊዎችን ፍርድ አግኝተን ያገኘንበት ሁኔታ ለቀበ ማለት ነው። ግን ይህ ማለት ልጆቹን ቀጥታ አላናገርናቸውም። ግን ፋሚሊ እንዳገኘን ብዙ መረጃዎችን ወስደን ለሚመለከታቸውም እንዲያጣሩ ስጠን ነበር ማለት ነው። ያለው ጥረት ይሄ። ከዚያ ውጭ ግን ዚጋ ታይተዋል የሚባለውን ብዙ መረጃዎች መንግስትም እያጣራ ስለሆኑ፣ ምናልባት ብዙ ኮሚቴዎች ተዋቅሮ እየሰሩ ስለሆነ እነሱ ኢንቨስቲጌሽኑ ሲጨርሱ ሪፍ እንደሚያደርጉ ተስፋ ያደረጋሉ። የተማሪዎቹ እገታ ዜና በዩኒቨርሲቲው ላይ ያመጣው አሉታዊ ተጽዕኖ አለ ወይ ተብለው ለተጠየቁትም፣ ዶክተር ለታ ተስፋዬ መልስ ሰጥተዋል። እንደተባለው በተለያየ ሚዲያ የተለያየ ኢንፎርሜሽን ሲሰራጭ ነበረ። ከዩኒቨርሲቲ ጠፍቶ ተብሎ ስትዘገብ ስለነበረ ብዙ ዩኒቨርሲቲ ላይ ብዙ ጉዳት አድርሰዋል ማለት እንችላለን። በተለይም የተማሪዎች ቤተሰብ ዩኒቨርሲቲውን ትራስት እንዳያደርጉ እንዳያምኑ፣ አምኖ ወደ ዩኒቨርሲቲ ፊሎቻቸውን እንዳይልቁ ዩኒቨርሲቲ ሬፑቴሽን ሙዚክ እንዳደረገም ማየት ይቻላል። በተሳሳተ መንገድ በሶሻል ሚዲያም በተለያዩ ሚዲያዎችም ስትዘገብ የነበረው ትልቅ ጉዳት አድርሰዋል ማለት እንችላለን። ሆኖም ግን ግንን ለመመለስ ብዙ ጥረቶች እናደረግ ነበረ እውነቱ እንዲወ ተማሪዎችም ሆኑ ቤተሰቦች እንዲሁም ሕብረተሰቡ በማህበራዊ ድረገጾች ላይ ዩኒቨርስቲውንና ተማሪዎቹን በተመለከተ በሚወጡ ያልተረጋገጡ ወሬዎች መደነጋገር የለባቸውም ብለዋል ዶክተር ለታ። ማንኛውም ጥያቄ ያለው አካል ከዩኒቨርስቲው ማረጋገጥ የሚችልበት ሁኔታን ማመቻቸታቸውንም ጨምረው ገልጸዋል ዶክተር ለታ አንቬሪፋይድ የሆነ ኢንፎርሜሽን ፌስቡክ ላይ ሊለቅ ስለሚችል የእኛ ተማሪዎችም ይሁን የሚዲያ ሰዎችም ይሁን አክቲቪስቶችም ይሁን ምንም ማጣራት ሳያረጉ በፈለጉ ሰዓት ለእኛ ሊደውሉ ይችላሉ። ዌብሳይት አለን። የዩኒቨርሲቲ ሚዲያ ስላለ የማጣራት ስራ ቢያረጉ። ለአሜሪካ ድምፅ ናኮር መልካ ከአምቦ። አመሰግናለሁ ናኮር፣ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የመካከለኛው ምስራቅ ጉዳይ፣ አሜሪካ፣ ፍልስጤምና እስራኤል ለእስራኤልና ለፍልስጤማውያኑ ችግር መፍትሄ ይሆናል በሚል በፕሬዚደንት ዶናልድ ትራምፕ የቀረበውን ሐሳብ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዳይቀበለው የፍልስጤም አስተዳደር ፕሬዚደንት መሐሙድ አባስ ዛሬ ጠይቀዋል። ይሁን እንጂ ከእስራኤል ጋር የመደራደርን ሐሳብ ክፍት አድርገዋል። በፕሬዝደንት ትራምፕ የሰላም ሐሳብ ላይ ማርጋሬት በሽር ከኒውዮርክ ያጠናቀረችውን ሪፖርት ተንተርሶ በአባስ ምላሽ ላይ ሪቻርድ ግሪን ያሰናዳውን ዘገባ ቆንጅታ እየታቀርበዋለች። ፕሬዚደንት አባስ ለምክር ቤቱ ካሰሙት ቃል እንነሳ። አስራ ሶስት ሚሊዮን ፍልስጤማውያንን ወክዬ ፍትሐዊ ሰላም በመካከለኛው ምስራቅ እንዲሰፍን ለመጠየቅ ፊታችሁ ቆም ያለሁ ክቡራትና ክቡራን፣ የአሜሪካና የእስራኤልን የእርቅ ሐሳብ ፍልስጤማውያን እንደማንቀበል አስረግጬ ለመናገር ዛሬ እፊታችሁ ቆሜያለሁ። ሰላሳ አምስት ደቂቃዎች በፈጀ እጅግ ስሜት የተሞላበት ንግግር ለወደፊቷ የፍልስጤማውያን ሀገር በፕሬዝደንት ትራምፕ የቀረበውን ሐሳብ እንደማይቀበሉ በምክር ቤቱ ጢም ብለው ለሞሉት የጸጥታው ምክር ቤት አባላት በቁጣ ተናግረዋል ፕሬዚደንት አባስ This plan will not bring peace or stability to the region, and therefore we will not accept this plan. This plan will not እንሰጣችኋለን ያሉት ግዛትም አጣብቂኝ ውስጥ የሚከተን ነው። በዕቅዱ መሰረት ፍልስጤማውያን የመሬት ይዞታቸውን እጥፍ ያደርጋሉ ነው የተባለው። ሆኖም ከምዕራብ ዳርቻ ይዞታቸው አንድ ሶስተኛውን ለእስራኤል እንዲተዉና እስራኤል ምስራቃዊ ድንበር እንዲኖራት እቅዱ ይጠይቃል። የትረምፕ አስተዳደር ፍልስጤማውያን በዚያ ልዋጭ በኔጄቭ በረሃ ውስጥ የሚገኙ ሁለት የተለያዩ ቦታዎችን እንዲወስዱ ሀሳብ ያቀርባል። በእቅዱ መሰረት ምስራቃዊ ኢየሩሳሌም የፍልስጤም ግዛት ዋና ከተማ ትሆናለች። ፍልስጤማውያን የቀረበው ሀሳብ እጅግ ለእስራኤል የሚያደላና ምስራቅ ኢየሩሳሌም ዋና ከተማቸው የማይሆንበት ነ ነጻና አንድ ወጥ ሉዓላዊ ግዛት ነፍጎናል በማለት አንቀበለውም ብለዋል። የቀረበው ሐሳብ ለፍልስጤማውያን የስደተኝነት ጥያቄም መልስ አይሆንም። ይህ ስምምነት በዓለም አቀፍ አጋርነት የተደረሰ አይደለም። ይህ የአንድ መንግሥት ዕቅድ በሌላ መንግሥት ተደግፎ በዓለም ላይ በዓለም አቀፍ ህጋዊ ቅቡልነት ላይ ሊጫን የተዘጋጀ እቅድ ነው። አባስ ከእንግዲህ ዩናይትድ ስቴትስ፣ ሩሲያ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ያሉበት አራትዮሽ የመካከለኛው ምስራቅ ሽምግልና ስብስብ ድርጅት የእስራኤል አምባሳደር ዳኒ ዳነን አባስን በቃላት ብቻ ስለ ሰላም ድርድር የሚናገሩ እንዲያውም የመጨረሻ መፍትሄ እንዳይገኝ መሰናክል የሆኑ ሲሉ ወንጅለዋቸዋል። ፕሮግረስ ወርድ ፒስ ዊል ኖት ቢ ሜድ ክቡር ፕሬዚደንት ዙሪያ ዙሪያውን አንሂድ። ፕሬዚደንት አባስ ስልጣን ላይ እያሉ ወደ ሰላም መራመድ አይቻልም። ሐቁ ይሄው ነው። እርሳቸው ሲወርዱ ብቻ ነው እስራኤልና ፍልስጤማውያን ወደፊት ሊራመዱ የሚችል እና ማጀገንን የሚመርጥ መሪ የእውነተኛ ሰላም እውነተኛ ሸሪክ ሊሆን ፈጽሞ አይችልም። የፕሬዝደንት አባስን መግለጫ የያዙኝ ልቀቁኝ ቁጣ ሲሉ የገለጹት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኬሊ ክራፍት፣ ሁለቱ ወገኖች አንዱ ሌላው ላይ አነጣጥሮ መናገሩን ትተው እርስ በርስ መነጋገር መጀመር ይኖርባቸዋል ብለዋል። በተለይ ስጋት ለሚያሰሙ አጥብቅ ላስገነዝብ የምፈልገው ይህ እቅድ ለፍልስጤማውያን ጥልቅ ትርጉም ያለው ሀሳብ የሚያቀርብ መሆኑን ነው። እድሜ ልካቸውን የፈለጉት ራስን በራስ ማስተዳደር ሙሉ እውቅና ያለው የፍልስጤን መንግስት እውን እንዲሆን ተጨባጭ አቅጣጫ የተለመ እቅድ ነው ብለዋል። አስከትለውም ለዚህ ግጭት የሚቀርብ የፖለቲካ መፍትሄ ፍልስጤማውያን እንዲበለጽጉ የሚገባቸውንና የሚያስፈልጋቸውን እድል ለማረጋገጥ በቂ እንዳልሆነም እንገነዘባለን ብለዋል አምባሳደሯ። ሌሎች የምክር ቤቱ አባላት ግን የእሳቸውን ያህል እርግጠኞች አልነበሩም። በዓለም አቀፍ ደረጃ ስምምነት የተደረገባቸው ማዕቀፎች ወደ ጎን ተደርገው የአንድ ወገን እርምጃ መውሰድ ተጀምሯል የሚል ስጋት ያሰማሉ። ፍልስጤማውያን ከመጀመሪያው የፈለጉት ለዓመታት የዘለቀውን ግጭት ለመፍታት የወጡትን ዓለም አቀፍ ማዕቀፎች እንደገና በማስመር በቀረበው ረቂቅ ውሳኔ ላይ ምክር ቤቱ ድምፅ እንዲሰጥበት ነው። ሆኖም ዩናይትድ ስቴትስ ተቃውሞና ማሻሻያ በማቅረቧ ከብሪታንያ በኩል የለውጥ ሀሳቦች በመሰንዘራቸው ምክንያት የረቂቅ ውሳኔው አቅራቢዎች አሁኑኑ ድምፅ ይሰጥበት ብለው ግፊት ላለማድረግ ከውሳኔ ላይ ደርሰዋል። አመሰግናለሁ ቆንጂት። አሁንም ከቆንጂት ጋር እንቆያለን። የዩናይትድ ስቴትስ ኒው ሃምፕሻየር ዲሞክራቲክ ፓርቲ አባላት በመጪው ምርጫ ከፕሬዝደንት ትራምፕ ጋር የሚጋፈጠውን እጩቸውን ለመለየት ትናንት በሰጡት ድምፅ የቨርመንቱ ሴናተር በርኒ ሳንደርስ አሸንፈዋል። የኒው ሃምፕሻየር ድላቸው ለዲሞክራቲክ ፓርቲው ፕሬዚደንታዊ እጩነት ግንባር ቀደም ተፎካካሪነት እንዳበቃቸው እየተነገረ ነው። እሳቸውም እያሉ ነው። የሳውዝ ቤንድ ኢንዲያና የቀድሞ ከንቲባ ፒት ቡትጅጅ በሁለተኛነት በቅርብ ተከትለዋቸዋል። የሚኒሶታዋ ሴኔተር ኤሚ ክሎቦቻር በጠንካራ የመራጭ ድጋፍ ሦስተኛ በመሆናቸው ብዙዎችን አስገርመዋል። የምረጡኝ ዘመቻቸው ብርታት አግኝቷል እየተባለ ነው። ጂም መሎን ያጠናቀረው ዘገባ አለ፣ ቆንጅታ ታቀርበዋለች። በርኒ ሳንደርስ በተራማጅ ዴሞክራቶችና በወጣት መራጮች ጠንካራ ድጋፍ ታግዘው ነው ኒው ሀምፕሻየር ላይ ላሸናፊነት የበቁት። የእኛ ዘመቻ ዓላማ ትራምፕን ማሸነፍ ብቻ አይደለም፣ ይችን አገር ለመቀየርም ጭምር ነው ዋልስትሪትን፣ የኢንሹራንስ ኩባንያዎችን፣ የመድሃኒት ኩባንያዎችን፣ ከከርሰ ምድር የሚወጣ ነዳጅ ኢንዱስትሪውንና የወታደራዊ ኢንዱስትሪ ተቋማትን ጠንክረን ለመጋፈጥም ነው። ባለፈው ሳምንት አይዋ ላይ ያሸነፉት የቀድሞው የኢንዲያና ሳውት ቤንድ ከተማ ከንቲባ ፒት ቡትጅጅ ኒውሃምሽር ላይ ሳንደርስን በቀረበ ድምጽ ተከትለዋል። ቡትጅጅ ዲሞክራቶች በአንድነት እንዲቆሙ እሰራለሁ ሲሉ ቃል ገብተዋል። አንዳንዶች ወይ ለአብዮት ትቆማላችሁ ወይም ያለው ሁኔታ እንዲቀጥል ፈላጊ ናችሁ ይሉናል። ነገር ግን አብዛኞች አሜሪካውያን በዚህ ጽንፍ በረገጠ አመለካከት የቱጋ መቆም እንዳለባቸው አያውቁም። ደግሞም በአሜሪካ ዘመናዊ ታሪክ ከማናቸውም ከፋፋይ የሆነውን ፕሬዚዳንት መቶ በመቶ አልደገፋችሁንም ብሎ በመደብደብ ልናሸንፈው አንችልም። ምናልባትም በትናንትናው ምርጫ ውጤት አስገራሚ የሆነው የሚኒሶታዋ ሴኔተር ኤሚ ክሎብቻር ጠንከር ባለ የመራጭ ድጋፍ በሶስተኝነት ማጠናቀቃቸው ሳይሆን አይቀርም። ክሎብቻር ወደ ኋላ ላይ ለዘብ ያለ አቋም ከሚከተሉ ዲሞክራቶች ጠቀም ያለ ድጋፍ ማግኘታቸውና ባለፈው አርብ ክርክር ጠንከር ብለው መታየታቸው ረድቷቸዋል። ዶናልድ ትራምፕስ ወርስት ናይትሜር ኢዝ ዛት ዘ ፒፕል ኢን ዘ ሚድል ከሁሉም በላይ ዶናልድ ትራምፕን የሚያባንናቸው ነገር ያለው ስድቡና ዘለፋ መወራወሩ ግፍ ግፍ ያደረገው ሕዝብ ህዳር ሲመጣ ድምፁን የሚሰጠው ማግኘቱ ነው። ክሎብቻር የማሳቹሴትሷ ሴኔተር ኤሊዛቤት ዋረንና የቀድሞው ምክትል ፕሬዚደንት ባይደንን በመብለጥ ነው ኒሃምሽር ላይ በሶስተኝነት ያጠናቀቁት። ባይደን በአምስተኝነት መጨረሳቸው የፕሬዝደንትነት ተስፋቸውን አብዝቶ ቢመታባቸውም፣ ደቡብ ካሮላይና ላይ ለደጋፊዎቻቸው ባደረጉት ንግግር መታገሌን እቀጥላለሁ ሲሉ ቃል ገብተዋል። ስለዚህ እነዚህ ተንታኞችና ኤክስፐርቶች ስለ ፉክክሩ ሲያወሩ ገና ነው፣ አላበቃም፣ በሏቸው። ገና መጀመራችን ነው። ኤሊዛቤት ዋረንም እንዲሁ እቀጥላለሁ ሲሉ ነው ቃል የገቡት። የእኛ ዘመቻ በህዳር ወር ዶናልድ ትራምፕን ለማሸነፍ ከሁሉም በተሻለ አቋም ተዘጋጅቷል፣ ምክንያቱም ፓርቲያችን በአንድነት እንዲቆም ማድረግ ስለምንችል። ብዙዎች የኒውሃምሽር መራጮች ፕሬዚደንት ዶናልድ ትራምፕን ለማሸነፍ የሚችለው ከሁሉም ጠንካራው እጩ ማነው ነው የሚለውን ገምግመው ከውሳኔ እንደደረሱ ነው የሚናገሩት። ቲና ኦልሰን በርኒ ሳንደርስን ደግፈዋል። ገባ ልቤ ደስ ያለውን ነው የተከተልኩት። ከሁሉም በላይ ሕክምና ለሁሉም በሚለው የማምን ሰው ነኝ። ካደጉት ሀገሮች ይህ የሌለን እኛ ብቻ ነን። ሊዝ አን ፕላት ደግሞ ድምጻቸውን የሰጡት ለኤሚ ክሎበቻር ነው። ነገር ግን እውነቱን ለመናገር የፓርቲ እጩነቱን ማንም ያገኝ ማን ድምፄን እሰጠዋለሁ። ነጋዴው አንድሩ ያንግና የኮሎራዶ ሴኔተር ቲም ራያን ኒውሃምሽር ላይ እጅግ ስለተዳከሙ ከፉክክሩ ወጥተዋል። አሁንም በርካታ እጩዎች የተሰለፉበት የዲሞክራቲክ ፓርቲው ፉክክር በዚህ የካቲት ወር ውስጥ ኔቫዳና ደቡብ ካሮላይና ላይ ቅድመ ምርጫው ይቀጥላል። አመሰግናለሁ ቆንጂት። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ ዘጠኝ ደቂቃ ሊሆነው ሀያ ጉዳይ ለአራት ሰዓት ማለት ነው። ዝግጅታችንን በአስራ ዘጠኝ በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ እንድትከታተሉ እንጋብዛለን። እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ አለን በ ፌስቡክ ላይቭ አት ቪኦኤ አምሃሪክ እንገኛለን። እንደዚሁም በትዊተርም እና በሌሎችም የማህበራዊ መገናኛዎች ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ ከኦዲዮ ናው እንዲሁም ከእጅ ስልካችሁ ቪኦኤ ዳት ኤችኦአርኤን ዳት ኤምኦቢ አይ ላይ ታገኙናላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ በጥራት ዝግጅቶቻችንን መከታተል ትችላላችሁ። በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን በአጭር ሞገድ በ19ና በ25 ሜትር ባንድ ማግኘት ትችላላችሁ። ዝግጅታችን ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው አዳነች ፍስሀ የአብራኝ ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። አሜሪካና ህዝቧ አሜሪካ ከተለያዩ ሀገሮች የገቡ ከተለያዩ ብሔረሰቦች የሆኑ የተለያዩ ባህሎችን የሚከተሉ የተለያዩ ሃይማኖቶችና እምነቶችን የሚያምኑ አብረው የሚኖሩባት በራሳቸው አጠራር ሜልቲንግ ፖት እየቀለጠች ያለች እንፍላል ማለት ነው ተብላ የምትጠራ ሀገር ነች። ታዲያ ማህበረሰባዊ ስብጥሩ እንዲህ ሰፊ ይሁን እንጂ አንዱ ሌላውን ያለመረዳት ያለመቻቻል ችግር መኖሩም አይቀሬ ነው። ታዲያ ይህን አለመቻቻል ለመታገል ጥላቻን ለማርገብ የተነሳው ቲችንግ ቶለራንስ መጋዚን መቻቻልን የማስተማር መጽሔት፣ ለትምህርት ባለሙያዎች ለመምህራንና ለማናቸውም መቻቻልን ማስተማር ለሚፈልጉ ሁሉ በነጻ ይለግሳል ማስተማሪያዎችን። ሻህናዝ ናፊስ ተከታትለዋለች። ቆንጅት ታየ ለዛሬ የአሜሪካና ህዝቧ ታቀርበዋለች። እዚህ ክፍል የሚማሩት ልጆች የአሜሪካን ህብረተሰብ የብዝሃነት ስብጥር የሚያንጸባርቁ ናቸው። ኤሊዛቤት ክላይን ሮክ ልጆቹ ልዩነትን እንዲያከብሩ አድላዊነትን፣ ዘረኝነትን ማህበራዊ ኢፍትሃዊ አድራጎቶችን ሁሉ እንዲታገሉ በራሳቸው ህይወት የለውጥ ኃይል መሆን ስለሚችሉበት መንገድ ነው የሚማሩት ብለዋል። ስለ ዘር ተመችቶ ማውራት ካልቻልክ እንዴት ተቋማዊ ዘረኝነትን ከሀገራችን ታስወግዳለህ? ስለዚህ ጉዳይ ከልጆቹ ጋር መወያየት በጣም ጠቃሚ ይመስለኛል። ስለ ጉዳዩ ለመወያየት ፈቃደኛ ይሆናሉ። መጤዎችን መጥላት፣ ሰውን ማሸማቀቅ፣ ዘረኝነትን፣ ተመሳሳይ ጾታ አፍቃሪዎችን መጥላት የሚያንጸባርቁ በየመታጠቢያ ቤቱ በየትምህርት ክፍል መቀመጫዎችና ቁምሳጥኖች ላይ የሚጻፉ ስድቦች በአሜሪካ ትምህርት ቢይ ባወጣው የጥላቻ ወንጀል ጉዳይ ሪፖርት መሰረት ካቻምና እንደ አውሮፓውያን አቆጣጠር በ2018 በሚያስገርም ሁኔታ ሰባ ሺ አንድ መቶ ሀያ የጥላቻ ወንጀል አድራጎቶች ሪፖርት ተደርገዋል። ሞኒታ ቤል የቲችንግ ቶለራንስ መቻቻልን ማስተማር የተባለው መጽሔት አዘጋጅ ናቸው። እንዲህ ይላሉ። የምንኖረው ስፋት ያለው የብዝሃነት ስብጥር ባላት ሀገር በዩናይትድ ስቴትስ ነው። በዚያ ረገድ የበላይና የበታች እንደሌለ የመገንዘብ ነገር ነው። ልዩነት ውበት ነው። የመጣበት ካንተ የሚለይ ባህላዊ ስረ መሰረቱ ካንተ ጋር አንድ አይነት ካልሆነ ሰው ጋር መተዋወቅ ውብ ነው። የሚያስፈራ ነገርም የለውም። ይህን ግንዛቤ ታዲያ ወጣቶቹ ላይ ቀደም ብለን ማስረጽ ብንጀምር አድገው ውሳኔ ሰጪዎች የሚሆኑት የምክር ቤት አባላት፣ መምህራን የሚሆኑት እነሱ ስለሆኑ ምናልባት ህብረተሰባችንን ሊቀይሩ ይችሉ ይሆናል ብለን ተስፋ እናደርጋለን። ከመምህራኑ አንዷ ኤሊዘቤት ክላይን ሮክ እንዲህ ሲሉ ያክላሉ። ቁጭ ብለው የሌሎችን አመለካከቶች ለማድመጥ ዝግጁ በሚሆኑበት እድሜ የራሳቸውንም ሀሳብ በሚገልጹበት በዚህ እድሜያቸው ካገኘናቸው ማህበረሰቦቻችን ወደፊት የተሻለ ተስፋ ይኖራቸዋል ብዬ አስባለሁ። በዚህ ትምህርት ውስጥ ታዲያ ልጆች በማናቸው መልኩ ከመቻቻል የራቀ ሁኔታ ሲያጋጥማቸው ምን ማድረግ እንደሚገባቸው ይማራሉ። የቲቺንግ ቶለራንስ መቻቻልን ማስተማር መጽሔት አዘጋጇ ሞኒታ ቤል በድጋሚ ያስረዳሉ። ትክክል ያልሆነ ድርጊት ሲፈጸም ስታዩ፣ እንደ ግለሰብ ያንን በመቃወም እርምጃ መውሰድ ትችላላችሁ በጋራም በቡድን ወይም በድርጅት እንዲሁ ሊቃወሙት እንደሚችሉም እናስተምራችኋለን። ምክንያቱም ለውጥ ልናመጣ የምንችለው አብረን ከሰራን ነውና፣ ቶለራንስ ወይም መቻቻል የተሰኘው መጽሄት አላማውን ጥላቻን እንዳይስፋፋ ለመከላከል አድርጎ የተመሰረተው እንደ ኤሮፓውያን አቆጣጠር በ1991 ዓ.ም ነው። አብዛኞቹ በዚህ መጽሄት ላይ ጽሁፍ የሚያቀርቡት ቋሚ ተቀጣሪዎች ሳይሆኑ ባቀረቡት መጠን የሚከፈሉና የማይከፈላቸውም በጎ ፈቃደኞች ናቸው። ታዲያ የሚያቀርቧቸው አምዶች ማህበራዊ ጉዳይ የሚያነሱ ብቻ ሳይሆኑ በብዙ የአሜሪካ አካባቢዎች የማይነሱ ተደርገው የሚወሰዱ ጉዳዮች ላይ ውይይት እንዲካሄድ ይቀሰቅሳሉ። በቶለረንስ መጽሔት ላይ የወጡ አምዶች ከአሁን በፊት ሁለት የኦስካር አንድ የኤሚ እና በርካታ ሌሎች ሽልማቶችን አሸንፈዋል። አመሰግናለሁ ቆንጂት። ወደ ተከታዩ ዝግጅት እንለፍ። ዲሞክራሲ በተግባር። በኢትዮጵያና በኤርትራ መካከል ያለውን የድንበር ጉዳይ በዘላቂነት ለመፍታት የእኛ የመሪዎች ተገናኝቶ መነጋገር አስፈላጊ ነው ብለዋል። የትግራይ ክልል ምክትል ርዕሰ መስተዳድርና የክልሉ ገዢ ፓርቲ ህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረጽዮን ህወሀት የተመሰረተበትን አርባ አምስተኛ ዓመት ምክንያት በማድረግ ከአንድ የክልሉ ጋዜጣ ጋር ቃለ ምልልስ ሲያደርጉ የሁለቱ ሀገሮች የድንበር ጉዳይ በህግና በስርዓት መቋጫ ሊደረግለት ይገባል ብለዋል። ምክትል ርዕሰ መስተዳድሩ ለጋዜጣው ከቀናት በፊት እንደሰጡት በተገለጸውና ትናንት ይፋ በተደረገ ቃል ምልልሳቸው ላይ በክልላቸው የሰላምና የልማት እንቅስቃሴ እንዲሁም በሀገሪቱ ወቅታዊ ሁኔታዎች ላይም ተናግረዋል። ሙሉጌታ አጽባሀ ዝርዝሩን ይዟል። የህዝባዊ ወያነ ሐርነት ትግራይ ህወሀት ሊቀመንበርና የትግራይ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከመቃልሕ ትግራይ ጋዜጣ ጋር ባደረጉት ቃለ መጠየቅ ድርጅታቸው ህወሀት ከ45 ዓመታት በፊት ለትጥቅ ትግሉ የተነሳበት ምክንያት ሲናገሩ ያኔ አማራጭ ሐሳቦች በሰላማዊ መንገድ ለማቅረብ ስለታገደ እንደነበር አስታውሷል። ትግሉ ተቀጣጥሎ ለድል እንደበቃ የገለጹት የህወሀት ሊቀመንበር ለ28 ዓመታት በትግራይም ሆነ በሀገር ደረጃ ሰላም ተረጋግጦ እንደቆየም በክልሉ ውስጥ ከ60 ከመቶ በላይ እንደነበረ የጠቆሙት የድህነት መጠን ወደ 29 ከመቶ እንደወረደና ልማትና እድገትም እንደተመዘገበ ተናግሯል። ሊቀመንበር ዋክለው ባለፉት ሁለት ዓመታት ግን በአገሪቱ ሰላም ደፍርሶ የኢኮኖሚ እድገት ቁልቁል መሄድ ጀምረዋል ብለዋል። ዘሪሁን ይዘለሁሉ ኢኮኖሚን ሓፅር ግዜ ይኮን እንደሚታየው ታውኳል። ኢኮኖሚውም በአጭር ጊዜ ቢሆንም ወደኋላ ኋላ እየተመለሰ ነው። ወደፊት ይጓዝ የነበረውን ኢኮኖሚ ነው እየተመለሰ ያለው። ይህንንም ዕድሜው በጨመረ ቁጥር አስቸጋሪ ነው፣ መርዘም የለበትም ነው እያልን ያለ ነው። ባለፈው 27 ወይም 28 ዓመታት የነበረው ሰላም እኮ በአሁኑ ጊዜ የለም። ያለ ሰላም የትኛው ልማት ነው መፈጸም የሚቻለው ነው ያሉት የሀገሪቱ ሁኔታ ወደ ባሰ ችግር እንዳይሄድ እየሰሩ መሆናቸው ህወሓት ሊቀመንበር ተናግረው የትግራይ ህዝብና መንግስት ለማንበርከክ የሚደረገው እንቅስቃሴ በህዝብና መንግስት እየተመከተ ነው ብለዋል። ዶክተር ደብረጽዮን በምርጫ ጉዳይ ላይ ሲናገሩ በአሁኑ ጊዜ ላለው የሀገሪቱ ችግር መፍትሄው ምርጫውን በጊዜ ማካሄድ ነው ብለዋል። ብልጽግና ፓርቲ የኢህአዴግ ወራሽ መሆኑን ይናገራል። እኛ እየተናገርን ያለነው ግን ስልጣኑ በኃይሉ የያዘ እንጂ ህጋዊ ወራሽ አለመሆኑን ነው። መፍትሄው ህዝቡ በምርጫ እንዲወስን ማድረግ ነው ብለዋል። በተባለ ብትዕና ሕገ መንግስቲ መዓልቱ አኺሉ ጥራሕ አይኮነ ምርጫው ወሳኝ ነው በተባለው በህገ መንግስቱ በተቀመጠው ብቻ አይደለም። ያለንበት ሁኔታ መጥፎ ስለሆነ ወደ ባሰም ሊሄድ ስለሚችል ከዛም ሊያድነን የሚችል ነው ምርጫ ነው ያሉት። ፓርቲያቸው እየተዘጋጀና እየተንቀሳቀሰም እንደሆነ ሊቀመንበሩ ተናግረው በክልል ውስጥ የሚገኙ የፖለቲካ ፓርቲዎችም ለምርጫ እንዲዘጋጁ ጥሪ አቅርበዋል። የዲሞክራሲን ምህዳር ለማስፋት መንግስታቸውን እንደሚሰራና ፓርቲዎቹን ለማገዝም ዝግጁ መሆኑ መሆኑን ተናግረዋል። ከኤርትራ ጋር ስላለው የሰላም ሂደት ሲናገሩ ሰላም የህዝቦች ፍላጎት እንደሆነ ገልጸው የድንበር ጉዳይን በዘላቂነት ለመፍታት ደግሞ የእኛ የመሪዎች ተገናኝቶ መነጋገር አስፈላጊ ነው ብለዋል። ብክልታና ገጽ ክንሰርሓለናታታ ሰላም በሁለታችንም አቅጣጫ ለሰላሙ መስራት አለብን። ትክክለኛውን ሰላም እንዲመጣ እንደ ህዝብ ልንሰራ ይገባል። የሚመለከተው አካልም በጉዳዩ ላይ መስራት አለበት። የሰላም ሂደቱም መንግስት ነው ያደናቀፈው ብለን ነው የምናምነው፣ ህዝብ አይደለም። ግን ሰላም ለማምጣት ሁለታችንም ህዝቦች ከሰራን እናገኘዋለን። ዛሬ ባናገኘው ነገም ካልሆነ ደግሞ ከነገ ወዲያ እናገኘዋለን። ፍላጎታችን እሱ መሆኑን ያውቃሉ። አሁንም ግን ደጋግመን ሰላሙ እንዲረጋገጥ፣ ዝምድናችን ወደ መደበኛ እንዲሸጋገር እንሰራለን። ያልተቋጩ የድንበር ጉዳይ ይሁን ሌሎች ህግና ስርዓት ይዘው እንዲያልቁ እንፈልጋለን። በጦርነት የሚቋጭ ነገር አለ ብለን አናምንም። ዓለማዊ ህጎች አሉ። በተለይ የእኛ ጉዳይም የዓለም ማህበረሰብ የሚያውቀው ጉዳይ ነው። በተቋማዊ አሰራር መቋጫ ላይ እንዲደርስ ዝግጁ ነን። ስለዚህ በውይይት ተቀራርበህ የሚፈጸም ጉዳይ ነው። ሳትገናኝ የሚያልቅ ጉዳይ የለም። በአሁኑ ጊዜ መገናኘቱ ነው የሌለው ብለዋል። የኤርትራ ስደተኞች ትግራይ ውስጥ እንደፈለጉ መንቀሳቀስ እንዲችሉ ለማድረግ እየሰሩ መሆናቸው ምክትል ርዕሰ መስተዳድሩ ጠቁመው፣ ወደዚህ እየመጡ ያሉት ኤርትራ ውስጥ ያለውን ስርዓት ስላልተመቻቸው በመሆኑ በስደተኞች መጠለያዎች ውስጥ ሆነ በተለያዩ አካባቢዎች እንዲኖሩ እያደረግን ነው ብለዋል። የትግራይና የኤርትራ ህዝቦች በጋራ የሰሩት ታሪክ እንዳላቸው ሁሉ ወደፊትም የጋራ ታሪክ ይሰራሉ ብለዋል። አክለው ዶክተር ደብረጽዮን ናይ ቀደም ታሪክ አለን ናይ ቀደም ታሪክ ነብር ይንደል የድሮ ታሪክ አለን ግን በድሮ ታሪክ መኖር አንፈልግም። አዲስ ታሪክ አሁን ተቀራርበን መስራት አለብን። ከችግራችን እንድንወጣ እነሱም ከችግራቸው እንዲወጡ መገናኘት አለብን። አብረን እንድንለማ መጠጋጋት አለብን ነው ያሉት። ዶክተር ደብረጽዮን ቃለ መጠይቁን ያደረጉት የየካቲት አስራ አንድ አርባ አምስተኛ ዓመት ምክንያት በማድረግ ቀድሞ ያካሄዱት እንደሆነ ያገኘ ነው መረጃ ያሳያል። የህወሀት ሊቀመንበር ይህንን ትናንት ለህዝብ ይፋ የተደረገው ቃለ ምልልስ ከሰጡ በኋላ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሀገራቸው ቴሌቪዥን ባደረጉት ቃለ ምልልስ በአሁኑ ጊዜ በአፍሪካ ቀንድ አካባቢ ለሚስተዋለው ትርምስ ችግር ሁሉ የህወሀት መሪዎችና የውጭ እጆች ያሏቸውን ኃይሎች ተጠያቄ አድርጓል። ለዚህ ክስና የኤርትራ ፕሬዚደንት ላነሷቸው የሰላም የድንበር የኢትዮጵያ ምርጫና ሌሎች ጉዳዮች የህወሀት መሪዎች ምላሽ እንዲሰጡ ተደጋጋሚ ተከታታይ ጥረቶች ብናደርግም እስካሁን መልስ አልሰጡም። የፓርቲው ቃል አቀባይ ቃል ቢገቡልንም እስካሁን ልናገኛቸው አልቻልንም። በሀገር ደረጃ አለ ተብሎ ስለሚነሳው የኢኮኖሚ መቀዛቀዝ ትችት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለፓርላማ አባላት በሰጡት ገለጻ የለውጥ አመራሩ ስልጣን ከያዘ ጀምሮ ከፍተኛ የሆነ የኢኮኖሚ ማህበራዊና ፖለቲካዊ ስኬት አስመዝግበዋል ብለው ነበር። ለማሳያም ባለፈው መንፈቅ ለአንድ ነጥብ ሁለት ሚሊዮን ዜጎች የሥራ ዕድል መፈጠሩን ጠቅላይ ሚኒስትሩ ተናግረዋል። ለአሜሪካ ድምፅ ሙሉጌታ ጽብሃ መቀለም። አመሰግናለሁ ሙሉጌታ። ተከታዩ ዝግጅት ሴቶችና ቤተሰብ ነው። የጤናማ እናትነት ወር ኢትዮጵያ ውስጥ በልዩ ልዩ አካባቢዎች ከጥር አንድ እስከ ጥር 30 ተከብሯል። የዘንድሮ የጤናማ እናትነት ወር መሪ ቃል እናት የሀገርና የቤተሰብ ምሰሶ ናት የሚል ነው። አዲስ ቸኮል ድሬዳዋ ላይ አከባበሩን ተከታትሎ ተከታዩን ዘግቧል። ከ33 ዓመት በፊት ለመጀመሪያ ጊዜ በኬንያ መከበር የጀመረው የጤናማ እናትነት ወር አከባበሩ ትኩረት አድርጎ የነበረው በወቅቱ ከፍተኛ የነበረውን የእናቶች ሞት መቀነስ አስፈላጊ በመሆኑ ነበር። ሀገራቱ ለአከባበሩ የሚመቻቸውን ወር እንዲመርጡ የተደረገ ሲሆን ኢትዮጵያም ጥርን ለዚህ አከባበር መርጠዋለች። በኢትዮጵያ ላለፉት 14 ዓመታት ከጥር 1 እስከ 30 የጤናማ እናትነት ወር በልዩ ልዩ ዝግጅቶች ሲከበር ቆይቷል። በሀገር አቀፍ ደረጃም ዘንድሮ ፕሬዚዳንት ሳህለወርቅ ዘውዴ በተገኙበት ነው አከባበሩ የተጀመረው። ስለ ዘንድሮ አከባበር የድሬዳዋ ጤና ቢሮ ተወካይ ኃላፊ አቶ ፊለ አህመድ የሚሉት አላቸው። ክብረ በዓሉ ብዙ ነገሮችን ትኩረት አድርጎ ተነስቷል። አንደኛው የማህበረሰቡን ግንዛቤ መጨመር ላይ ነው ያለው። ማህበረሰባችን ለእናቶች ያለው ትኩረት ምን ይመስላል? በትምህርት ቤቶች በሚዲያ ላውንች ስናደርግም የማህበረሰብ ክፍሎች ጠርተን ግንዛቤ መስጠት ላይ ነው። ሁለተኛ እንዳልሽው አንድም እናት በወሊድ ምክንያት ሞት የለባት የሚል ነገር ስላለ እሱን ለመከላከል መጀመሪያ ማድረግ ያለብን እናቶች ወደ ጤና ተቋም ማምጣት ነው። ከመጡ በኋላም ብዙ ደም መፋሰስ፣ በደም እጥረት እናቶች እንዳይሞቱ፣ ከዚህ ጎን ለጎን የደም ልገሳ ፕሮግራም ይኖረናል። ሶስተኛው ደግሞ የተቋሞች ኃላፊዎች እራሱ የእናቶችን ሞት ለመቀነስ ትልቅ ድርሻ ስለሚወስዱ በዚህ ላይ ሚሳተፍ ይሆናል። አራተኛ፣ የተለያዩ የማህበረሰብ ክፍሎች ሃይማኖት አባቶች፣ ማህበረሰብ መሪዎች፣ የጎሳ መሪዎች በዚህ ላይ እንጌጅ እንዲያደርጉና ግንዛቤ እየሰጠን ያለንበት ሁኔታ ነው ያለው። በጤና ሚኒስቴር የእናቶች ጤና ቡድን አስተባባሪ የሆኑት አቶ ዘነባ ካለ የእናቶችን ጤና ከመጠበቅና እናቶችን በወሊድ እንዳይሞቱ ከመከላከል አንጻር በምዕተ ዓመቱ የልማት ግብ ወይም በእንግሊዝኛው አህጽሮት ኤምዲጂ ጥሩ መሻሻል መኖርን ገልጸው አሁንም ግን ብዙ ይቀረናል ይላሉ። በተለይ እናቶች እንዳለፉት የምዕተ ዓመቱ ላይ ጥሩ አፈጻጸም አይተናል። ያማለም ምን ያህል ነው? ሰባ ሁለት ፐርሰንት ነው የቀንስ ነው። ሰባ አምስት ፐርሰንት ነበር። አገሮች የሰባ አምስት ፐርሰንት መቀነስ አለባቸው። ጥሩ አግሬድ አድርገናል። ኢትዮጵያ ፈርማለች። ሰባ አምስት ፐርሰንት ካለችበት ቀንሳለሁ ብላ አግሬድ አድርገ ሰባ ሁለት ፐርሰንት ቀንሳለች። ስለዚህ አፈጻጸሙ ጥሩ ነው በሚባል ደረጃ ነው ያለው። የኤምዲጂ ማጠቃለያ ወርክሾፕ የተካሄደው ኢትዮጵያ ውስጥ ነው። ያ ማለት 27 ሺ ነበረ። ኤምዲጂ ከመጀመሪያችን በፊት 27 ሺ እናቶች በአመት የሞቱ ነበረ። ልክ ኤምዲጂ ስንጨርስ ደግሞ 12 ሺ ናቸው የሞት በድሬዳዋን በተመሳሳይ ከፍተኛ መሻሻል የታየ ቢሆንም በያዝነው አመት ግን የመጨመር አዝማሚያ ታይቷል ብለዋል። ባለፈው አመት አመቱ ሙሉ በወሊድና ተያያዥ ችግሮች ለህልፈት ተዳረጉ እናቶች 16 የነበረ ሲሆን በዚህ አመት ግን በስድስት ወር 13 እናቶች ለህልፈት ተዳርጓል ብለዋል። እንዳጠቃላይ ግን ከሌሎች አፍሪካ ሀገሮች አንጻር ሲታይ ከፍተኛ ለውጥ የታየበትን ይህን ውጤት ለማግኘት በጤናው ዘርፍ ብዙ ነገሮች ተሰርተዋል ይላሉ አቶ ዘነበ። ባለፉት አስር አመታት እንኳ ብናይ የሰራነው ስራ ሁላችንም የምናቀው የማንክደው መሬት ላይ ያለው የጤና ድርጅት ማስፋፋት ነው። ያ ማለት በፊት ያሉ ጤና ጣቢያዎቻችን በጣም ትንሽ ነበሩ። አሁን ኦልሞስት አራት ሺ ጤና ጣቢያዎች አሉ። አንድ ለሀያ አምስት ሺህ በሚለው ካልኩሌሽን ህዝብ ኦልሞስት አችብ አድርገናል። ግን አሁን ተጨማሪ ያስፈልገናል ያስፈልገናል። ለምን ፖፕሌሽናችን ተቀምጦ አይደለም የጠበቀ አንድ ለሀያ አምስት ሺህ ቀናጠቢያ ግምትን አስቀምጠናታል። አሁን ፖፕሌሽኑ ዳብል ሆኗል። ስለዚህ አሁን ሌላ ቅል ያስፈልገን ይችላል። እሱ እየተሰራበት ይሆናል። እንደ ሀገር ይሰራበት አብይ አስባለሁ። እሱ መታሰብ አለበት። ግን የመጀመሪያው ግን መወሰድ ያለበት አንድ ለ25 ሺህ በሚለው ቀመር አችብ አድርገናል። ሁለተኛው የነበሩ ሆስፒታሎቻችን በጣም ትንሽ ነበሩ። አሁን አራት መቶ ሆስፒታሎች ደርሰናል። ስለዚህ ሶስተኛው አምቡላንሶች ናቸው። ምክንያቱም ከጤና ጣቢያ ወደ ሆስፒታል ለማድረስ የሚያስፈልግ የአምቡላንስ ቁጥር ኦልሞስት የለም ነበር። ስለዚህ አምቡላንስ በአሁኑ ሰዓት እኩል ያለን አምቡላንስ ሚኒመም አንድ ነው። አንድ በወረዳ አንድ ሁለት ያላቸው አሉ። ኢቭን አሁን ፐርሄል ሴንተርም የጀመሩ ወረዳዎች አሉ። አሁን ዳታው ስለሌለ ነው እንጂ በእርግጠኝነት ሆኜ መናገር የሚችለው አትሊስት በወረዳ አንድ የሚለው እርግጠኛ ነኝ። ሶስተኛው የባለሙያ ነው። ከዚህ በፊት ከ ከአስር አመት በፊት ሚድዋይፍ ለእናቶች ብቻ አገልግሎት የተወሰነ በዚህ ሰአት በአስር አመታት ፕሮግረስ ኦልሞስት አስራ ስድስት ሺ ሚድዋይፍ ተምሮ ወደ ስራ ገብቷል ማለት ነው። ስለዚህ በሾርት ተርም የምትሰጠው ስልጠና ና አራት ዓመት አሰልጥና የምታወጣው እንትን ኬሩ ይለያያል። እስከ ዛሬ በምንድ ነበር የምትሰጠው ካልገኝ ሌላውን ባለሙያ ሶስት ወር አሰልጥና ነው ሶስት ወር ታሰለጥነው ና ወይ ሁለት ወር ሲምፕል ትሬን ሰጠውና ዴሊቨር ታደርጓል። አሁን ግን አንድ ዲግሪ ሚድዋይፍ ስታሰልጥን አራት ዓመት ሙሉ ስለ እናት ጤና ብቻ ነው የምታስተምረው ማለት ነው። አንድ እሱ ነው የባለሙያ አቅርቦት ነው እስችል ግን ችግሩ ቢኖርም ማለት ነው። ሶስተኛው ዲማንዱ ነው እናት ራሱ። ስለዚህ ማሳያው ምን መሰለ፣ ከአስር ዓመት በፊት በጤና ድርጅት የሚወልዱ እናቶች ቁጥር አምስት ፐርሰንት ነበር። አሁን አምሳ ፐርሰንት ደርሷል። በአሁኑ ሰዓት የእናቶች ሞት መንስኤ ተብለው ስለተለዩ ጉዳዮችም አቶ ዘነብን አናግረናቸው ነበር። ማንችለው ከተባለ ቤት ይወልዳሉ። በሁለት ሰዓት ውስጥ ገዳይ የሚባለው ሰው ነው በቃ በተለይ ሩራል አካባቢ ከገጠር ወልዳ መፍሰስ ጀምሯት ከሆነ የምትመጣው ጤና ድርጅት ሳትደርስ የሞት እድሉ ሀይበጣም ሀይል ነው። ሌሎቹ ሰባት ቀን አምስት ቀን አቆይቶ ነው የሚመጣው። የደም መፍሰስ ጀመረ ግን በሁለት ሰዓት አጭር በመሆኑ እናትን ሞት ማትረፍ አልቻልም። ስለዚህ የደም መፍሰስ ነው። አምሳ ፐርሰንቱን እንኳን የደም መፍሰስን ለመቀነስ ግድ እናት በጤና ድርጅት መውለድ አለባት ማለት ነው። ኢሚዲትሊ መቆም ባይችል እንኳ መድኃኒት ይሰጣታል። መቆም ባይችል እንኳን ወደ ኦፕሬሽን ኦፕሬሽን መግባት ስለምችል ማትረፍ እንችላለን። ከጤና ድርጅት መታ ግን ማትረፍ አንችል። ሁለተኛው ምክንያት ኦልሞስት ሀያ ፐርሰንቱ በደም ግፊት ነው። ይህም የደም ግፊት ምልክቱን አውቃ ቶሎ ካልመጣችሁ በስተቀር ኮንቨልስ አድርጋ ራሷን ስታ ብዙ ቆይታ ከሆነ በተለይ የተለያየ እምነት አለ። ራሷን ስስት ሌላ እምነት አላቸው ገጠር አካባቢ የሚሉን ማለት ነው እናቶች። እሱ ምክንያት እያደረጉ ካቆዩት ብትመጣ እኳን በሕይወት የማትረፍ እድላችን በጣም ሀይ ነው። አንዱ እሱ ነው። ስለዚህ ሀያና ሀምሳ ሰባ ፐርሰንት። ስለዚህ ትልቁን ፐርሰንት የሚይዘው እነዚህ ሁለት ምክንያት ናቸው። ሶስተኛው ምክንያት የተራዘመ ምጥ ነው። የተራዘመ ምጥ ምንድን ነው? እንግዲህ ከአምስት እስከ አስራ አምስት ፐርሰንት የሚሆኑት በቃ በኦፕራሲዮን መውለድ አለባቸው ኢትዮጵያ ውስጥ። ስለዚህ እነዚህ እናቶች በፍጹም በማህፀናቸው ሊወልዱ አይችሉም። ግን ይችና ማወቅ አትችልማ። ስለዚህ ቤትን ለመውለድ ወስና አንድ ቀን፣ ሁለት ቀን፣ ሶስት ቀን ትገፋለች። ግን መውለድ አትችልም። በኦፕራሲዮን ነው ይችና መውለድ የምትችለው። ስለዚህ ይሄ መጨረሻ ላይ ምን ይሆናል? ስትሞት ወይ ደግሞ ራሷን ስንሰት ነው ወደ ጤና ድርጅት የምትመጣ። ሶስተኛው ምክንያት ይሄ ነው። የእናት ሞት ዜሮ ማድረግ አይቻልም የሚሉት አቶ ዘነበ ባደጉ ሀገራት ደረጃ የእናት ሞት መጠን ለመቀነስ ከተለያዩ ባለድርሻ አካላት የሚጠበቅ ሚና አለ ይላሉ። ትልቁ ሚና የሚጠበቀው የጤና ባለሙያዎች ላይ ነው የሚሉት አቶ ዘነበ ከጤና ኤክስቴንሽን ባለሙያዎች እስከ ድጋፍና ክትትል አድራጊ ሚድዋይፎችና የሕክምና ዶክተር ድረስ ቁልፍ ሚና ይጫወታሉ ይላሉ። መንግስት የጤና መሰረተ ልማትን በማስፋፋት ጥራት ያለው የጤና ትምህርት በማዳረስና ስልጠናዎችን በማመቻቸት እንዲሁም ምቹ ፖሊሲ በመዘርጋት ሚናውን መወጣት አለበት የሚሉት አቶ ዘነበ ህብረተሰቡም የሚጠበቅበት አለ ይላሉ። የእናትን ሞት ቀዳሚ መንስኤ የሆነው የደም መፍሰስ ለመከላከል በየጤና ተቋማቱ በቂ የደም አቅርቦት መኖር እንዳለበት የሚገልጹ አቶ ዘነበ ለዚህም ደም መለገስ በዘመቻ መልኩ ሳይሆን ባህል ሆኑ በየአካባቢው በቋሚነት መስፋፋት አለበት ሲሉ ይመክራሉ። የአመለካከት ክፍተቶችን በመቅረፍና እናቶች በጤና ተቋማት ክትትል አድርገው እንዲወልዱ በመደገፍ ረገድም ከሁሉም የሚጠበቅ ሚና አለ ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ቸኮል። ክቡራትና ክቡራን፣ ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀጥላል። ከኛ በኋላ አብራችሁን ስለ ቆያችሁ አመሰግናለሁ። ሰላም እዚህ በእስራንክልተን